Foreign Service Institute, Amharic Basic Course Unit 25 Basic Sentences for Learning. And I still to go on And I still need to go on this. What is this? What is this? What is this? ዘገየ፣ መዘግየት፣ ይዘገያል በማለት ብዙ ጊዜ በመዘግየቶ አይመጡም በማለት እኔና ወይዘሮ ጥሩነሽ አዝነን ነበር። አሁን ግን ስለ መጡ በጣም ደስታ ይሰማናል። በእውነቱ አዝናለሁ። ቀደም ብዬ ደርሳለሁ በማለት ከቤቴ ልክ በሁለት ሰዓት ተነስቼ ነበር ራስ ባልቻ መለወጥ መቀየር የሆነው ሆኖ የሆነው ሆኖ ራስ ባልቻ ሆስፒታል አጠገብ ስደርስ የመኪና ጎማ ስለፈነዳ እስክለውጠው ድረስ መቆየት ግዴታ ሆኖብኝ ነው። ጤና ይስጥልኝ አቶ ዮሐንስ። ጤና ይስጥልኝ አቶ ከበደ፣ እባክዎ ይግቡ። እሺ፣ እግዜር ይስጥልኝ። ብዙ ጊዜ በመዘግየቶ አይመጡም በማለት እኔና ወይዘሮ ጥሩነሽ አዝነን ነበር። አሁን ግን ስለ መጡ በጣም ደስታ ይሰማናል። በእውነቱ አዝናለሁ። ቀደም ብዬ ደርሳለሁ በማለት ከቤቴ ልክ በሁለት ሰዓት ተነስቼ ነበር። የሆነው ሆኖ ራስ ባልቻ ሆስፒታል አጠገብ ስደርስ የመኪና የጎማ ስለፈነዳ እስክለውጠው ድረስ መቆየት ግዴታ ሆነብኝ ነው። for comprehension ጤና ይስጥልኝ አቶ ዮሐንስ። ጤና ይስጥልኝ አቶ ከበደ። እባካችሁ ግቡ። እሺ እግዚአብሔር ይስጥልኝ። ብዙ ጊዜ በመዘግየቶ አይመጡም በማለት እኔና ወይዘሮ ጥሩነሽ አዝነን ነበር። አሁን ግን ስለመጡ በጣም ደስታ ይሰማናል። በእውነቱ አዝናለሁ። ቀደም ብዬ ደርሳለሁ በማለት ከቤቴ ልክ በሁለት ሰዓት ተነስቼ ነበር። የሆነ ሆኖ ራስ ባልቻ ሆስፒታል አጠገብ ስደርስ የመኪናዬ ጎማ ስለፈነዳ እስክለውጠው ድረስ መቆየት ግዴታ ሆነብኝ ነው። አዲስ ብዕር መግዛት እፈልጋለሁ። ብዕሬን ለከበደ ሰጠዋለሁ። በአልጋ ላይ መተኛት አልፈልግም። ውሻው በሳጥን ውስጥ ተኝቷል። አንድ ሳጥን ጠመኔ ሰጠሁት። ብዙ ጠመኔ መግዛት ያስፈልገናል። አንድ ብርጭቆ ወተት ጠጣሁ። አንድ ስኒ ቀጭን ቡና ጠጣለሁ። አንድ ቀጭን ሴት ፈልጋች ነበር። ለቤቱ ቁልፍ የለኝም። እዚህ አንድ ቁልፍ ነበረኝ። ለኮቱ ቁልፍ የለውም። ያለኝን ገንዘብ መቁጠር እፈልጋለሁ። ቆጠረ፣ መቁጠር፣ ይቆጥራል። መርፌ ቤት አለ። መርፌ ከገበያ መግዛት ይቻላል። እባክዎ ፎጣውን ያምጡልኝ። እዚህ ሳሙና የለም። መታጠቢያ ቤቱ ውስጥ ሁለት ሳሙናዎች አሉ። ምላጭ ገዝቼ መላጨ ትፈልጋለሁ። የለማ ወንድም በጣም ወፍራም ነው። እህቱ ግን ቀጭን ነች። የለማ እህትና ወንድም በጣም ደግ ሰዎች ናቸው። ጋራዥ